ትኩረት በአፍሪካ በነዳጅ ሀብቷ በእውቅ እግር ኳስ ተጫዋቾቿ በዓለም ላይ ስሙ በሚነሳው የፊልም ኢንዱስትሪዋ እና ዝናን እያተረፉ በመጡ ዘፋኞቿ ይበልጥ የምትታወቀው ናይጄሪያ የ180 ሚሊየን ሕዝብ ሀገር ናት። በአፍሪካ በሕዝብ ብዛት ቀዳሚ ቦታውን የምትይዘው ናይጄሪያ በውስጧ የያዘቻቸው 250 ጎሳዎች በአብዛኛው በሰላም ተዋህደው የሚኖርባት ናት። በሀገሪቱ የተለያዩ አካባቢዎች ያለው ያልተመጣጠነ እድገትና የመገፋት ስሜት ግን የመገንጠል ጥያቄዎች እዚህም እዚያም ብቅ እንዲሉ እያደረገ ነው። የናይጄሪያ መንግስት በነዳጅ በበለጸገው በሀገሪቱ ደቡባዊ ክፍል በኒጀር ዴልታ የሚታየውን የመገንጠል እንቅስቃሴ ለመግታት እየጣረ ባለበት ወቅት የተዳፈነ የመሰለው የቢያፍራ የነፃነት ጥያቄ እንደገና ግሟል። ቢያፍራ በደቡብ ምስራቅ ናይጄሪያ የምትገኝ የኢግቦ ብሔረሰብ መናኸሪያ ነች። ስሟ ይበልጥ የገነነው የዛሬ 50 ዓመት ግድም ከናይጄሪያ ተነጥላ ራሴን የቻልኩ አገር ነኝ ብላ በማወጇ ነው። የቢያፍራ አስተዳዳሪዎች ግዛቲቱን ለማስመለስ ጦርነት ካወጀው የናይጄሪያ ማዕከላዊ መንግስት ጋር ለሶስት ዓመታት ያህል ተዋግተዋል። ይህ አስከፊ ጦርነት በትንሹ የአንድ ሚሊየን ህዝብ ሕይወትን እንደቀጠፈ ይነገርለታል። የቢያፍራ የመገንጠል እንቅስቃሴ ለበርካታ ዓመታት ቀዝቅዞ ቢቆይም ከቅርብ ጊዜያት ወዲህ ግን መነቃቃቶች ታይተውበታል። ለዚህ ደግሞ አንደኛው ምክንያት ናምዲ ካኑ ናቸው። ካኑ የቢያፍራ ነባር ህዝቦች የተሰኘው መገንጠልን የሚያቀነቅን የፖለቲካ ድርጅት መሪ ናቸው። ድርጅቱ ነፃ የሆነች የቢያፍራ ሀገርን ለመመስረት የሚያስችል ህዝበ ውሳኔ እንዲካሄድ ይሻል። ዓላማውን በህዝብ ለማስረጽ ተቀማጭነቱን በብሪታንያ ለንደን ያደረገ ራዲዮ ጣቢያ እስከማቋቋም ተጉዟል። ቢያፍራን የመገንጠል ፍላጎት በተለይ በወጣቱ ዘንድ እያደገ እንደመጣ የተረዳው የናይጄሪያ መንግስት የተለያዩ እርምጃዎች ሲወስድ ቆይቷል። ከእነዚህ ውስጥ አንዱ ካኑና ሌሎች የድርጅት አጋሮቻቸውን ወደ ወህኒ ቤት መክተት ነበር። የአገር ክደት ለመፈጸም ማሴርን ጨምሮ ሌሎችም ክሶች የቀረቡባቸው የድርጅቱ መሪ ከጤና ጋር በተያያዘ በሚል ባለፈው ዓመት ሚያዝያ ወር ከእስር ተለቀዋል። ጉዳያቸውን እየተመለከተ የሚገኘው የናይጄሪያ የፌዴራል ከፍተኛ ፍርድ ቤት ካኑን ከማንኛውም የፖለቲካዊ እንቅስቃሴ ቢያግዳቸውም እርሳቸው ግን በእጅ አላሉም። በዚህ ሁኔታ ውስጥ እያሉ ነው እንግዲህ ባለፈው መስከረም አራት ቀን 2010 ዓ ም መኖሪያ ቤታቸው በናይጄሪያ ወታደሮች መወረሩ የተነገረው ካኑ ከዚያን ቀን ወዲህ በሕይወት ይኑሩ ይሙቱ እንደው አይታወቅም። ከሁለት ሳምንት በፊት ፍርድ ቤት መቅረብ ቢኖርባቸውም ሳይገኙ ቀርተዋል። በቤታቸው ላይ ጥቃት መፈጸሙን የሚያስተባብለው የናይጄሪያ መንግሥት ካኑ ተሰውረው ነው ይላል። የቤያፍራ ነባር ሕዝቦች ድርጅት አባል የሆኑት ኡቼኔ ኦቢዜኬ ግን የድርጅታቸው መሪ ተገድለዋል ብለው ያምናሉ። ኦቢዜኬ ከካኑ መኖሪያ ቤት መስኮት ፊት ቆመው ባሻገር ያለውን ስፍራ ለዶቼቬ ለዘጋቢ እየጠቆሙ ተከታዩን ነግረውታል። እዚያ ጋር ያለው የመንገድ ማካፈያ ይታያል። እዚያ ሆነው ነው መተኮስ የጀመሩት። የመጡት ሰው ለመግደል ነበር። የመንግስት የጸጥታ ኃይሎች ወረራውን ባደረጉበት ዕለት የካኑን መኖሪያ ቤት የሚጠብቁት እርሳቸው እንደነበር የሚናገሩት ኦቢዚኬ በዕለቱ 20 ሰዎች መገደላቸውን ይናገራሉ። በመኖሪያ ቤቱ ላይ የደረሰውን ጉዳትም ለዶይቼ ቬለ ዘጋቢ እያዟዟሩ አሳይተውታል። በመኖሪያ ቤቱ አንደኛው ክፍል ውስጥ ቆሞ የነበረ የካኑ አነስተኛ ሐውልት እጁ ተቆርጦ ከመሬት ወድቋል። በአንደኛው የመስታወት መስኮት ላይ ደግሞ የጥይት ቀዳዳ ይታያል። የቤት ቁሳቁሶች በወለሉ ላይ ተዝረክርከው ይታያሉ። የተገንጣይ ድርጅቱ አባላት ወታደራዊ ዘመቻ እያሉ በሚጠሩት በዚህ ወረራ ወቅት የተከናወነውን በሞባይላቸው ቀርጸው በማስረጃነት ያቀርባሉ። ከዚያን ዕለት በኋላ የድርጅታቸው መሪ ደብዛው መጥፋቱን ተከትሎ የካኑ ታናሽ ወንድም ራሱን ለመደበቅ ተገዷል። የዶይቸ በለ ዘጋቢ ወንድምየውን ኢማኑኤል ካኑን ለማግኘት ያልተሳኩ ተደጋጋሚ ሙከራዎች ካደረገ በኋላ በአንዱ ቀን እድል ሰመረለት። ኢማኑኤል ቃሉን ለመስጠት ተስማማ። ኢማኑኤል የናይጄሪያ ጦር የወሰደው እርምጃ የቢያፍራ ነባር ሕዝቦች ድርጅትን ይበልጥ ቁርጠኛ እንዳደረገው ይናገራል። ህዝበ ውሳኔን እንዲካሄድ መጠየቅ ጦርነትን መጋበዝ አይደለም። እኛ ነፃ ሕዝብ መሆን እንፈልጋለን። ያንን ደግሞ ልናሳካ የምንችለው በህዝበ ውሳኔ ነው። የእኔ መሪ የሚሉትም ይህንን ነው። ሌሎችም የሚያምኑት ይህንኑ ነው። የናይጄሪያ መንግስት የመገንጠል አቀንቃኞችን ፍላጎት አይቀበልም። በቢያፍራው የእርስ በርስ ጦርነት ወቅት በመንግሥት ወገን በወታደርነት የተሰለፉት የአሁኑ ፕሬዚደንት ሞሐመድ ቡሃሪ ሦስት ወር ለሕክምና ከቆዩበት ብሪታንያ ባለፈው ነሐሴ ሲመለሱ መጀመሪያ ካደረጓቸው ነገሮች መካከል ወደ ቢያፍራ ጦር ማዝመት ነበር። መንግሥታቸው እምብዛም ሳይቆይ የቢያፍራ ነባር ሕዝቦች ድርጅትን አሸባሪ ድርጅት ብሎ ሰይሟል። የናይጄሪያ መንግሥት ድርጅቱ በተደጋጋሚ የሚጠይቀውን ለመገንጠል የሚደረግ ሕዝበ ውሳኔ ይህ ህገ መንግሥታዊና አደገኛ ነው ባይ ነው። የሀገሪቱ ማስታወቂያ ሚኒስትር ኦግባጎ አኒኮዌ በክልሉ የሚገኙ ሁሉም አስተዳዳሪዎች አቋማቸው ከዚህ ጋር የተስማማ ነው ይላሉ። ለህዝባቸው ያለባቸውን ኃላፊነት በሚገባ ያውቁታል። ሕይወትን ወደ ማሳጣት የሚያመራ ቅስቀሳን ሊያበረታቱ አይችሉም። በህዝብ ዘንድ ግን ግጭት ይቀሰቀሳል የሚል ፍርሃት እየጨመረ መጥቷል። በደቡብ ምስራቅ የሚገኙ ናይጄሪያውያን ለረጅም ጊዜ የመገፋትና የመገለል ስሜት ቢሰማቸውም በብዙዎች ዘንድ ግን የመገንጠልን ሀሳብ ለሚያቀነቅኑት ድጋፍ የመስጠት አዝማሚያ እንደማይታይ የዶይቸ ቬለ ዘጋቢ ጃን ፊሊፕ ሾልዝ ይናገራል። ይህ በተለይ የከዚህ ቀደሙን ጦርነት በቀመሱቱ ላይ ይበልጥ ጎልቶ እንደሚታይ ማስረጃ ያቀርባል። ጃምቦ ኮሎምበስ የዛሬ 50 ዓመት ገደማ በነበረው ጦርነት በተገንጣዮቹ ወገን ተሰልፈው ተዋግተዋል። አሁንም ቢሆን ከቀድሞ ጓዶቻቸው ጋር ሰብሰብ እያሉ ስለ ወቅቱ የፖለቲካ ሁኔታ ማውራታቸውን አልተዉም። የቀድሞቹ ተዋጊዎች ህዝበ ውሳኔን ቸኩሎ ማካሄድ የሚፈጥረው አደጋ ያሳስባቸዋል። በስፔን የካታሎን ግዛት በቅርቡ የተካሄደውን ህዝበ ውሳኔ መሰሉ በሌላው የዓለም ክፍል ያሉ ህዝቦች የተገበሯቸውን ተመሳሳይ አካሄዶችንም ይከታተላሉ። ናይጄሪያ ከስፔን ልትማረው የምትችለው ነገር ህዝበ ውሳኔ ሊቆም እንደሚችል ነው። የድምፅ መስጠቱ ሊቆምና ሊሻር እንደሚችል ነው እና ከዚያ በኋላ ማንኛውም ነገር ሊፈጠር ይችላል። የቀድሞቹ ፋናዎች በያፍራ ነፃ አገር ሆና የመመልከት ህልማቸው አሁንም አብሯቸው አለ። ነገር ግን ያ ህልማቸው የሰው ህይወት ዋጋ ተከፍሎበት እንዲያዩት አይሹም። የጦርነት መሳሪያዎች ይላሉ ፋናዎቹ፣ የጦርነት መሳሪያዎች መቀመጥ ባለባቸው ቦታ ነው መቆየት ያለባቸው፣ በሙዚየም ውስጥ። የዛሬው ጥንቅራችን የስካሁኑ ነበር። ተስፋ ለሞልደየስ ነኝ። ሰላም።